ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በጋምቤላ በተፈጸመው ግድያ ጉዳይ አንድ የሆስፒታል ሠራተኛ ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ዝርዝሩን ይዘናል። በወቅታዊ ርሶች ላይ የሚያተኩረው የእሰጥ አገባ ክርክርና አፍሪካ በጋዜጦች የሳምንቱ ቅንብሮች በሁለተኛው አጋማሽ ይጠብቋቸዋል። ጤና ይስጥልኝ የተከበራቸው አድማጮቻችን እንደምን አመሽታችኋል? ከዛሬ አርብ ሚያዝያ 13 2008 ዝግጅታችን ጋር የምሽቱ አስተናጋጆች ሰለሞን ክፍሌና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን ከሰዓቱን የዓለም ዜና መልካም ምሽት። ከጋምቤላ ከተማ በስተ ምስራቅ 17 ኪሎ ሜትር ርቀት ላይ በሚገኘው ጀዊ የስደተኞች መጠለያ ሰፈር አቅራቢያ በተፈጸመ ድንገተኛ ጥቃት ሰላማዊ ሰዎች ተገድለዋል። እስካሁን ባደረግነው ክትትል 14 ሰዎች በአሰቃቂ ሁኔታ መገደላቸውንና አስከሬኖቻቸው ተለይተው ለዘመድ አዝማድ መላካቸውን ለሆስፒታል ቅርበት ያላቸው ምንጮች ገልጸውልናል። የደረሱበት ያልታወቀ ሰዎች በመኖራቸው ደግሞ ፍለጋው በየጫካው መቀጠሉን እማኞቹ ገልጸዋል። ዝርዝር ዜናው ወደ ኋላ በመጽሔቱ ክፍለ ጊዜ ይቀርባል። የኢትዮጵያ ፌዴራል አቃቤ ሕግ አቶ በቀለ ገርባንና ሌሎች የኦሮሞ ፌዴራሊስት ኮንግሬስ አመራር አባላትን ጨምሮ በ22 ሰዎች ላይ በሽብር ወንጀል ድርጊት በከፍተኛው ፍርድ ቤት 19ኛ ወንጀል ችሎት ክስ መስርቶባቸዋል። ፍርድ ቤቱ ተለዋጭ ቀጠሮም ሰጥቷል። የአዲስ አበባው ዘጋቢያችን መለስካቸው አማሃ ሂደቱን ተከታትሎ የላከው ዘገባ ዝርዝሩን ይዟል። አቃቢ ህግ በ22 ሰዎች ላይ ክሱን የመሰረተው እነ ጉርሜሳ አያኖ በሚል መዝገብ ነው። አንደኛው ተከሳሽ አቶ ጉርሜሳ አያኖ ሲሆኑ በተከታታይ ሌሎች የኦሮሞ ፌዴራሊስት ኮንግሬስ የአመራር አባላት ይገኙበታል። እንደ ቅደም ተከተላቸው አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ፣ አቶ በቀለ ገርባ በክሱ ማመልከቻ እንደተዘረዘሩም ታውቋል። አቃቤ ሕግ በሃያ ሁለት ተከሳሾች ላይ ኦነግ በተሰኘውና የኢትዮጵያ ፓርላማ በአሸባሪነት በፈረጀው ድርጅት ውስጥ በአመራርና በአባልነት ተሳትፈዋል ሲል የተለያዩ የሽብር ወንጀል ሕጉን ድንጋጌዎች ጥሰዋል በማለት ክስ መስርቶባቸዋል። ፍርድ ቤቱም ክሱን በንባብ አሰምቷል። ይሁንና ሰባት ተከሳሾች አማርኛ ቋንቋ ስለማይሰሙ ክሱ እንዳልገባቸው ተናግረዋል። በመቀጠልም የተከሳሾቹን አቤቱታ ለመስማት ከጠበቃ ጋርም እንዲማከሩና አስተርጓሚም ፍርድ ቤት እንዲያዘጋጅ ለመያዝ የ18 ቀን ተለዋይ ቀጠሮ ሰጥቷል። ፖሊስ ምርመራውን የጨረሰ ስለሆነም ተከሳሾቹ ወደ አዲስ አበባ ማረሚያ ቤት እንዲሄዱ ፍርድ ቤቱ ትእዛዝ ሰጥቷል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው እናመሰግናለን። የመቀሌው ዩኒቨርስቲ ለሰር ቦብ ጌልዶፍ የክብር ዶክተሬት መስጠቱን የሚገልጽ ስነ ስርዓት ዛሬ ተከናወን ይላል። ቦብ ጌልዶፍ ዛሬ በዩኒቨርሲቲው በተካሄደላቸው ዝግጅት በአካል ተገኝተው ደስታቸውን መግለጻቸውን ጠቁሞ ግርማይ ገብሩ ተከታዩን አጭር ዘገባ አድርሶናል። ኢትዮጵያውያን ከሰላሳ አንድ ዓመታት በፊት ባጋጥማቸው ከባድ ድርቅና ረሃብ ከጎናቸው በመቆም ከታገዷቸው ምግባረ ሰናይ ሰዎች አንዱ ሰር ቦብ ጊልዶፍ እንደሆነ ይታወቃል። ሰር ቦብ ጊልዶፍ በወቅቱ በዓለም አቀፍ ደረጃ የሚታወቁት የሥነ ጥበብ ባለሙያዎችን በማስተባበር በረሃብ የተጎዳው ህዝብ እንዲረዳና የዓለም ማኅበረሰብ አለኝታነቱን እንዲገልጽ ማድረጉ በታሪክ ሲታወስ ይኖራል። ከዚህም በመነሳት ቦብ ጊልዶፍ ያኔ ላበረከተው ሰብአዊ ተግባር እንዲሁም ዛሬም ድረስ በኢትዮጵያ እያደረገላለው የልማት እንቅስቃሴ የመቀለ ዩኒቨርሲቲ የክብር ዶክትሬት ማዕረግ ከታላቅ ኩራት ጋር መስጠቱን በዩኒቨርሲቲው ፕሬዝዳንት በዶክተር ክንደያ ገብረ ሕይወት በኩል በመግለጽ ሥነ ሥርዓቱን ዛሬ አከናውኗል። ሰር ቦብ ጊልዶፍ የተሰጠውን የክብር ዶክትሬት ከጥልቅ ደስታ ጋር መቀበሉን ገልጿል። እዚህ በመደረግ ላይ ባለው ጉዳይ ጥልቅ ክብርና ደስታ ተሰምቶኛል። በጣምም ኮርቻ አለው። ለእኔ እንዲህ አይነት ውብ ነገር በማድረጋችሁ እዚህ ዩኒቨርሲቲ ያላችሁትን ሁሉ ለማመስገን ወዳለሁ። ሁኔታው ለእኔ እንግዳ የሆነበት ምክንያት አለው። ከ ሰላሳ አንድ አመታት በፊት እዚህ በመጣሁበት ወቅት ትልቅ ጦርነት ይካሄድ በነበረበት ነው የደረስኩት የአገራችሁ ህዝብ በጦር ሜዳና በረሃብ በሚሞትበት ጊዜ ስለዚህ እንዲህ ዛሬ የተቀመጥንበትና የቆምንበት ዩኒቨርስቲ ማሰብ ፈጽሞ አይቻለኝም ነበር። በዛሬ ዕለት ለሰር ቦብ ጊልዶፍ የተሰጠውን የክብር ዶክትሬት ሥነ ሥርዓት ከዩኒቨርሲቲውና መቀለ ውስጥ ከሚገኙ የተለያየ ተቋማት የተጋበዙት እንግዶች ተገኝተዋል። ለአሜሪካ ድምጽ ግርማይ ገብሩ ከመቀለ አድማጮች፣ የዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የየመን የሰላም ንግግር ኩዌት ውስጥ በመጀመሩ መደሰቷን ዩናይትድ ስቴትስ ታስታውቃለች። ውይይቶቹ ከታቀደ ሁለት በሶስት ቀናት ዘግይተው የተጀመሩት ትላንት ሲሆን የነውጠኞችና ታጣቂ ቡድኖች መውጣትን እንዲሁም የእስረኞችን ጉዳይ የሚከታተል ልዩ ኮሚቴ ማቋቋምን ጨምሮ በበርካታ ጉዳዮች ላይ ያተኩራሉ ተብሏል። በፕሬዝደንት አብዱራቡ ማንሱር ሃዲ መንግሥት ኃይሎችና በሁቲ አማጽያን መካከል እየተካሄደ ባለው ውጊያ ከ6400 ሰዎች በላይ ተገድለዋል። ሌሎች በሚሊዮኖች የሚቆጠሩ ለአስቸኳይ ሰብአዊ እርዳታ ተጋልጠዋል። የማሊ ፖሊሶች ባለፈው ዓመት ሀገሪቱ ውስጥ በሚገኙ በርካታ ሆቴሎች ላይ የደረሱ ጥቃቶችን በማቀድ የሚጠረጠር አንድ ሞሪታንያዊ ይዘው አስረዋል። ፍሬንች ቱ አፍሪካ የተሰኘው የአሜሪካ ድምጽ ራዲዮ አገልግሎት እንደ ዘገበው ኢብራሂም አስር በመባልም የሚታወቀው ፋዋዝ ኦሎድ አህመዲያ ትላንት ማታ በደህንነት ጠባቂዎች የተያዘው ማሊ ዋና ከተማ ባማኮ ውስጥ ነው። አህመዲያ ባለፈው ህዳር ሀያ ሁለት ሰዎች ለተገደሉበት የራዲሰን ብሉ ሆቴል በማቀነባበር በሚጠረጠር፣ ዘጋቢያችን ካሲም ታሮሬ ዘግቧል። ማሊ እንደ አውሮፓውያን የዘመን አቆጣጠር በ2012 ዓ ም የተካሄደውን መፈንቅለ መንግስት ተከትሎም የተፈጠሩትንና ሰሜናዊ ግዛቲቱን ለአጭር ጊዜም ቢሆን የተቆጣጠሩትን በርካታ ቡድኖች እየተዋጋጭ መሆኗም የሚታወቅ ነው። ስልጣን ከያዙ ገና አንድ ወር ያልሞላቸው የማዕከላዊ አፍሪካ ሪፑብሊክ ፕሬዝዳንት ፎስቲን አርካንጌ ቶዋዴራ ቅድሚያ ተግባራቸው የቀድሞ ተዋጊዎችን ትጥቅ ማስፈታትና የሀገሪቱን መከላከያ ኃይል መገንባት እንደሚያጠቃልል አስታውቀዋል። መላ የማዕከላዊ አፍሪካ ሪፑብሊክ ሕዝብ የዕለት ተዕለት ተግባሩን በነጻነት ማካሄድ የሚችለው የሀገሪቱ ጸጥታ ሲከበር ሰላም ሲሰፍንና ብሔራዊ እርቅ ሲደረግ ብቻ ነው ሲሉ ፕሬዚደንቱ በተለይ ከአሜሪካ ድምፅ ራዲዮ የፈረንሳይኛ ቋንቋ አገልግሎት ጋር ባካሄዱት ቃለ ምልልስ ወቅት አስረድተዋል። ፕሬዚደንት ቱዋዴራ አክለውም የተባበሩት መንግስታት እንደ አውሮፓ ዘመን አቆጣጠር በ2013 ዓ ም በማዕከላዊ አፍሪካ ሪፑብሊክ ላይ የጣለው ዓለም አቀፍ የጦር መሳሪያ ማዕቀብ መነሳት አለበት ብለዋል። የቻዱ ፕሬዚዳንት ኢድሪስ ዴቢ አስራ ሁለት የሚደርሱ ተቀናቃኞቻቸውን በከፍተኛ ድምጽ ብልጫ አሸንፈው ለአምስተኛ ዙር ስልጣን ዘመን ዛሬ ጀምረዋል። የተቃዋሚ ፓርቲ መሪዎች ግን በምርጫ ማጭበርበር እየከሰሷቸው ነው። የቻድ ብሔራዊ ምርጫ ኮሚሽን ምርጫው ተጭበርብሯል ቢልም ዴቢ ስልሳ አንድ ነጥብ አምስት በመቶ በማግኘት ዋናው የተቃዋሚ መሪ ሳልህ ካዜቦን ከ ሀምሳ በመቶ ያህል በልጦ ማሸንፋቸውን ተገልጠዋል። ካዜቦና ሌሎች የተቃዋሚ ቡድኖች ዴቢን የተጭበረበሩ ምርጫ ካርዶችን በማጨቅ ቆንጅለው የምርጫውን ውጤት አንቀበልም ነው ያሉት። በመቶዎች የሚቆጠሩ የምርጫ ካርድ ሳጥኖች ጠፍተዋል፣ ለዴቢ ድምፅ አንሰጥም ያሉ ወታደሮችም እንዲታሰሩ ተደርጓል ሲሉም ሲሉም ተቃዋሚዎች ይከሳሉ። የአፍሪካ ሕብረት ታዛቢዎች በምርጫው ወቅት የታየ ማጭበርበር የለም ሲሉ ባለፈው ሳምንት አስታውቀዋል። በቻዱ ፕሬዝዳንታዊ ምርጫ ከስድስት ሚሊዮን በላይ ሰዎች ድምፅ የሰጡ ሲሆን በጠቅላላው ሰባ ስድስት ከመቶ ብቁ መራጮች ተሳትፈዋልም ተብሏል። የአየር ንብረት ለውጥ የሚያስከትለውን ጉዳት ለመቆጣጠር የሚያስችል ታሪካዊ ሰነድ የዓለም መሪዎች ዛሬ ኒውዮርክ ላይ እየፈረሙ ነው። ከ60 በላይ ፕሬዝደንቶችና ጠቅላይ ሚኒስትሮች እንዲሁም በርካታ ሌሎች ከ130 ሀገሮች የተሰበሰቡ ከፍተኛ የመንግስት ባለስልጣናት ኒውዮርክ የተገኙት ባለፈው ታህሳስ በተደረሰው የአየር ንብረት ለውጥ ስምምነት ላይ ፊርማዎቻቸውን ለማኖር ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሰነዱ ላይ ፊርማቸውን ከማኖራቸው በፊት ባደረጉት ንግግር ስምምነቱ እጅግ ኃያል መሆኑን አውስተዋል። ዩናይትድ ስቴትስ ስምምነቱን ለመፈረም ስትጠብቅ መቆየቷን የተናገሩት ኬሪ ዓለም አቀፍ አጋሮቻቸውም የሀገራቸውን ፈለግ እንዲከተሉ አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንም ስምምነቱን አቅጣጫ ቀያሪ ሲሉ አሞካሽተውታል። ከተለያዩ ምንጮች የደረሱን ዘገባዎች አሉ። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። አድማጮች ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች ሰለሞን ክፍሌና አሉላ ከበደንን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ1922 እና 25 ሜትር ባንዶች አጭር ሞገድና እንዲሁም በናይል ሳት ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በርከት ያሉ ዘገባዎችና ቅንብሮችን ይዘናል። በሁለተኛው አጋማሽ ከሚሰሙት አንዱን እናስታውስ። የተቃውሞ ድምጾች በዲሞክራሲ ግንባታ የሚኖራቸው ሚና የተቃዋሚ ሰማያዊ ፓርቲ ይዞታና የኢትዮጵያ ወቅታዊ ሁኔታን እንዲሁም ዕድሎችና ፈተናዎችን የሚመለከት ክርክር በሁለተኛው አጋማሽ ጠብቋቸዋል። አፍሪካ በጋዜጦችም አለ። አሁን ወደ ዕለቱ አቢርስ ከጋምቤላ ከተማ በስተ ምስራቅ 17 ኪሎ ሜትር ርቀት ላይ በሚገኘው ጀዊ የስደተኞች መጠለያ ሰፈር አቅራቢያ በተፈጸመ ድንገተኛ ጥቃት ሰላማዊ ሰዎች ተገልለዋል። እስካሁን ባደረግነው ክትትል አስራ አራት ሰዎች በአሰቃቂ ሁኔታ መገደላቸውንና አስከሬኖቻቸው ተለይተው ለዘመድ አዝማድ መላካቸውን ለሆስፒታል ቅርበት ያላቸው ምንጮች ገልጸዋል። የደረሱበት ያልታወቀ ሰዎች በመኖራቸው ደግሞ ፍለጋው በየጫካው መቀጠሉን እማኞች ይናገራሉ። ጽዮን ግርማ ሙሉውን ዘገባ ይዛለች። ጋምቤላ ትናንትናና ና ዛሬ ሌላ ተጨማሪ ሀዘን አስተናግዳለች። ድርጊቱ ሲፈጸም በቦታው የነበረ የዓይን እማኝ ለአሜሪካ ድምጽ እንደተናገረው በትናንትናው ዕለት ሁለት ከቀኑ ስድስት ሰዓት ኤሲኤፍ የተሰኘ በተመጣጠነ ምግብ ጤናና በልዩ ልዩ አገልግሎቶች ላይ የሚሰራ የፈረንሳይ ድርጅት መኪና አሽከርካሪ ከጋምቤላ አስራ ሰባት ኪሎ ሜትር ርቀት ላይ በሚገኝ ጃዊ በተባለ የደቡብ ሱዳን ስደተኞች የስደተኛ ካምፕ ውስጥ የሚኖሩ ሁለት ህጻናት እየተጫወቱ ባለበት ወቅት የመኪና አደጋ ያደርሳል። የግጭቱ አደጋም ከፍተኛ ስለነበር ህጻናቱ ይሞታሉ። በዚህ የተናደዱት በጃዌ ስደተኛ ካምፕ ውስጥ የሚገኙ የደቡብ ሱዳን ኖዌር ብሔረሰብ አባላት ባገኙት ሰው ላይ ጥቃት መፈጸም እንደጀመሩ የአይን እማኙ ይናገራል። ከዚያ በኋላ የተገኘውም በሙሉ ነው። በቃ ያ የተገኘ መኪና ሚሆ ምንም ሹፌሮቹ ውሀ ምና የሚቀዱ ሹፌሮች ኖች አሉ፣ የተለያዩ መኪኖች አሉ። እዚህም ሌላ መኪኖች አሉ፣ ድርጅቶች የሚጠቀሙባቸው፣ ኤንጂኦዎች የሚጠቀሙባቸው ማለት ነው። እነሱም በቃ በሙሉ እየመቷቸው ቢሆን የመኪና ስለያዙ ነፍስ ነው ና ዝም ብለው ወጣ በቃ የመኪና የያዘ ሰው ምንም የሆነው ነገር የለም ወጡ። እንደተባበሩት መንግስታት ድርጅት የስደተኞች ተቋም የቅርብ መረጃ በኢትዮጵያ በጋምቤላ ክልል ውስጥ በሚገኘው ጃዊ በተሰኘው የስደተኛ መጠለያ ተቋም ውስጥ አርባ ስምንት ሺ ስድስት መቶ ስልሳ አንድ የደቡብ ሱዳን የኖዌር ጎሳ አባላት ስደተኞች ይኖራሉ። አስራ አንድ ሺ አራት መቶ ሰባ ሁለት አባወራዎች ሲሆኑ የበዙት ደግሞ ህጻናት ናቸው። እንደ ዓይን ማኞቹ ገለጻ በዚህ ካምፕና በካምፖቹ ዙሪያ ለስደተኞች አገልግሎት ለመስጠት የተለያዩ መንግስታዊ ያልሆኑ ተቋማት በስፍራው ይገኛሉ። በተጨማሪም የተለያዩ ድርጅቶች ለሚያሰሯቸው ትምህርት ቤቶችና ጤና ጣቢያዎች ግንባታ የተቀጠሩ ከመሐንዲስ ጀምሮ የቀን ሰራተኞች በቦታው አሉ። እንዲሁም በግላቸው ለስደተኞቹ ሸቀጣሸቀጥና ምግብ በማቅረብ የንግድ ስራ ላይ የተሰማሩ የደቡብ ሱዳን ተወላጅ የኖየር ጎሳ ስደተኞቹ ጥቃቱን መፈጸም ሲጀምሩ አብዛኞቹ ባገኙት መኪና አመለጡ። በቀን ስራና በግንባታ ስራ ላይ የነበሩት ግን ይህን እድል አላገኙም። በአሰቃቂ ሁኔታ ተጨፍጭፈው ተገደሉ፣ ይሉናል ልማኞቹ። ያይንማኙ እሱ ባገኘው መኪና ላይ ተንጠልጥሎ ጭፍጨፋውን ሲያደርሱ እያያቸው ማምለጡንም ገልጾልናል። ስለዚህ እነሱ ምንም አይነት የመኪናም የምንም አማራጭ የላቸውም። በቃ እዚያው ይዘው ጨፍጭፈው ጨርሷቸው ሞ ፎርማኖች፣ ኢንጂነሮች ምናምን ምናምን እዚያው ነው ያለው። የሰው ፍጡር ያደረገዋል የማይባለውን ነገር አድርገው በጣም ጭካኔ በተሞላበት በቃ ባገኙት ነገር ነው እየቀጠቀጡ የገድሏቸው። እና ኢቭን ሴቶችን ያደረጓቸውን ነገር ትንሽ ለመናገር ራሱ ይከብዳል። በጣም ማለት ነው በተለይ ሁለት ሴቶች ገለዋል። እና ሴቶቹን በጣም ያደረጉት ነገር በጣም ምን አደረጓቸው? በቃ ገለው በሪፕሮዳክቲቭ ኦርጋናቸው ላይ በቃ እንጨት ምናምን ሙሉ ሰው፣ በጣም ነው የሚያስጠላው። እንጨት ምናምን ነገር ትምረዋቸው፣ በጣም ነው የሚያናደው እንደ አይን እማኙ ገለጻ ነጻ ጭፍጨፋው የተደረገው ለአንድ ሰዓት ያህል ሲሆን አካባቢው ላይ የመከላከያ ሰራዊት ገብቶ እስካሁን አስክሬን በመፈለግ ላይ መሆኑን ይናገራል። ቦታው በጣም ጫካ በመሆኑም ኢትዮጵያውያኑ ራሳቸውን ከአደጋው ለማስጣል በየጫካው ይሮጡ ነበር። ገዳዮቻቸውም እያሳደዱ ጨፈጨፏቸው ይለናል። አስክሬኑም የተለቀመው ከየቦታው ሲሆን እስካሁን የአስራ አራት ሰው አስክሬን መገኘቱን መስማቱን ይገልጻል። አስክሬኑ ተወሰደ የተባለው ጋምቤላ ሆስፒታል በመሆኑ ወደዛው ደወልኩ እና አስክሬኑን የተመለከተ የአይንም ማኝ ያገኘው አስራአረ ሰብር አስክሬን ተገኝቶ አሁን ሆኩ አስራ አንድ ምናምን ላይ ወደዛ ወደ አገር ቤት ተች ሁን በአቡን ሶስት በሱ ላይ ሁለቱ ሴቶች ነበረው። አንዷን ራሱ አንገቷም የለም፣ እንደ ዶሮ ከአንገት በታች ነው እንጂ የመጣ ከአንገት ወደ ላይ በኩል የለም። በጣም በጣም እንደ በቃ ከገደሉ በኋላ አስክሬናቸው እንዳይታዩ ፊታቸው በጣም እንትን አድርጎ አጨፋልቆ ምንም የክሌ ነው ተብሎ እንዳይታወቅ አድርጎ ነው እንትን አደረጉ። አብዛኞቹ ሟቾች ከሌላ ቦታ የመጡ በመሆኑ አስክሬናቸው ወደ የቤተሰቦቻቸው መላኩን ለነገረኝ ማኝ እንዴት ተለይተው ተላኩ ሲጠየቁ ስል ጠየኩት። ኮንትራክተር ያመጣቸው የቀሩ አንዱ ሳይክላ ወደ ሀያ ስምንት ሰራተኛ ያመጣ ከሀያ ስምንቱ አስራ አምስቱ የተረፉት ነው። ለየሰዎቹን እዛዛ አቴንዳንስ እና በመልካቸው እንትና በእግራቸው በልብሳቸው የላዩ ሌላኛዋ የጋምቤላ ከተማ ነዋሪ ናት። ሆስፒታል ተገኝታ አስክሬኑን አይታለች። እዛው ውዬ ነው የመጣሁት አለችኝ። በጣም ነው የተቀጠቀጡ። ሴቶቹም በቃ አንገታቸው ተቆርጦ፣ ሌሎች ደግሞ ሌላ አይቶ አንድ ሁለት ናት ደግሞ ፊት ለፊቷን ተቀጥቁጣ በቃ ማንነቱ አይታይም። ከቦታ አይኑን አውጥቶ ይዘጋያል። በቃ መናገርም ራሱ ይከብዳል። አንገታቸው ቆርጦ ወንዶችን ደግሞ ተቀጥቅጦ በቃ አሸቃቂ ግድይ ነው ግድያ ነው። የተሞቱት ሰዎቹ እኔ እንግዲህ ሴት ነኝ። እዛ ውዬ ነው የገባውታውን እስከ ሆስፒታል እየተጓጓዜ ነው ያለ አሁንም ደግሞ አምቡላንስ እያጎጎዜ ነው ያለ። ስሙን መግለጽ ያልፈለገ ሌላ የጋምቤላ ከተማ ነዋሪ ግድያው በምን እንደተፈጸመ ሲናገር በገጀራ በጦርና በድንጋይ አሁን እዛ ሆስፒታል የሚገቡት አይኖቻቸውን ሁሉ ጎልጉሎ ያወጡ እንዲወጡ ተደርጓል። ልብሳቸው ልትዘርፋል ብራቆታቸው ነው። ሟቾቹ አብዛኛው ከደቡብ ክልል የመጡ የቀን ሰራተኞች እንደሆኑ የሚናገረው የአይንማኝ በአሰቃቂ ሁኔታ ተገደሉ ይላል። አብዛኛዎቹ የደቡብ ልጆች ስራ በቃ ራሳቸውን ለመለወጥ ቤተሰቦቻቸውን ለመለወጥ ብለው ነው ስራ ውስጥ የገቡት። ድንጋይ ማምረጥ፣ አሸዋ ማምረጥ፣ አሸዋ አሸዋ ያወጣሉ። ከዛ የኮንስትራክሽን የምሰረሰጭ አሸዋ ከዛ ይገዛሉ ማለት አካባቢው በራው ነው እንግዲህ ልጆቹ ስራ ፈልገው ስራ ለማግኘት ነው እዚሁ ወደዚህ የመጡት። እዚሁ ባህራዊ እንደዚሁ ሊለወጥ ብሎ ነው የመጣው። ከከተማ ወጣ ብሎ ጫካ ውስጥ ነው እንዲሁ ማብራት የሌለበት ቦታ ጫካ ውስጥ ነው የሚያድረው፣ ራሱን ለመለወጥ ማለት ነው። ያመሆኒ እንዲህ አይነት ነገር ገጠመች። ጫካ ውስጥ የሄደው ማደን ምንም አያውቁም። ስራው ቦታ ነው ቁጭ ብሎ የሄደው፣ አህድነው መግደል ነው። አስክሬኑ ሲፈለግ በተወሰነ ቦታ አብሮ እንደነበር የገለጸልን ሌላ አማኝ እስካሁን የተገኘው አስክሬን አስራ አራት ቢሆንም ምን ያህል እንደሆነ ገና አልታወቀም፣ ይላል የሞቱ ቁጥሩ አሁን እኮ ሌሎቹንም እየፈለጉ ነው ያሉ ጓደኞቻቸው ይህን ያህል ነው ማለት አይቻልም። ምክንያቱም ከእኛ ጋር የነበሩ እያሉ አሁን ፍላጋ ጓደኞቻቸው እከለ የለም እከለ የለም እየተባባሉ ገና ፍለጋ ላይ እንዳሉ ነው ያየዋል። በሕይወት የተረፉት አንድ ላይ ተሰባስበው የጓደኞቻቸውን ስም እያስመዘገቡ ፍለጋው መቀጠሉን የዓይን እማኞቹ ይገልጻሉ። አስክሬናቸው ከተገኘው ውጪ እስካሁን በርካታ ሰው መጥፋቱን ከፈላጊዎቹ መረዳታቸውንም ይናገራሉ። ስለ ሁኔታው ለመጠየቅ ማምሻውን የጋምቤላ ክልል ርዕሰ መስተዳድር አቶ ጋትሉክ ቱት ጋር በእጅ ስልካቸው ደውዬ ነበር ስልኩን ያነሳው ሰው ይህን መልእክት ነገረኝ። ፕሬዚዳንቱ ስብሰባ ላይ ነው። ስንት ሰዓት ላይ ይጨርሳሉ? አንድ ሰዓት በኋላ። ከአሜሪካ ድምጽ ነበር መደውለው እና በጣም በተደጋጋሚ ነበር የደወልነው። ሁኔታውን የአካባቢው ሁኔታ ለማጣራት እኛም ከእሳቸው አፍ መረጃ ለመስማት ፈልገን ነበር። ተደጋጋሚ ሞከራ ያደረግ ነው እና እንደው ባገኛቸው ደስ ይለኝ ነበረ ቆና ግን ከሆነ ግን አደርጋቸዋለን እርሳቸው ከወጡ ወይም ሌላ ሰው የህዝብ ግንኙነት ወይም ኮሚኒኬሽን ጉዳዮች ሌላ ሰው ይኖር ይሆን ላስቸግሮት ራሳቸውን ጠየቅ በኋላ በኋላ ሲወጥ ከአንድ ሰዓት በኋላ መልሼ ስደውል ስልካቸው ባለመነሳቱ ላገኛቸው አልቻልኩም። የተባበሩት መንግስታት የስደተኞች ተቋም ቃል አቀባይ አሪያን ሩሜሪ ማክሰኞ ለት ለአሜሪካ ድምጽ ሰጥተውት በነበረው ቃለ ምልልስ 285 ሺህ የሱዳን ስደተኞች በኢትዮጵያ እንደሚገኙ ገልጸው ነበር። በዚህም የደቡብ ሱዳን ስደተኞችን ከፍተኛውን ቁጥር በመቀበል ኢትዮጵያ በአንደኛ ደረጃ ላይ እንደምትገኝ ተናግረው ነበር። ጃዊ የተሰኘው የስደተኞች መጠለያ ጣቢያም የደቡብ ሱዳን ስደተኞች ከሚገኙበት መጠለያ ጣቢያ አንዱ ነው። ጽዮን ግርማን ለዘገባው አመሰግናለሁ። ወደ ደቡብ ወሎ እንሻገርና የምግብና ውሃ ፕሮግራምን በተመለከተ በዩናይት ስቴትስ መንግስት ወደሚረዳ ፕሮጀክት የምናመራው በድርቅ ጊዜም ቢሆን ችግሩን የሚያሳልፈው የመቋቋም አቅሙን በማዳበር እንደሆነ የገለጡት የዩናይት ስቴትስ ከፍተኛ ዲፕሎማት ይህን ማጠናከር እንደሚገባ ተናግረዋል። በአዲስ አበባ ኤምባሲ የዩናይት ስቴትስ ተልእኮ ምክትል ኃላፊ ፒተር ብሩማን እንደገለጡት አማራጩን ማስፋት አስፈላጊ ነው። በዚህ ፕሮጀ አርሶ አደሮችም የተሻለ ተስፋ እንደሚታያቸው አመልክተዋል። ዛሬ ወደ ደቡብ ወሎ የተጓዘው ዘጋቢያችን እስክንድር ፍሬው ተከታዩን ይዟል። በደቡብ ወሎ ዞን ለጋምቦ ወረዳ የሚኖሩት አርሶ አደር ሁሴን ተገኘ ድርቅን የመቋቋም አቅማቸው የተሻለ ሁኔታ ላይ እንደሚገኝ ያምናሉ። እርሳቸው እንዳሉት ለወትሮ ገብስ ብቻ ያመርቱ ነበር። ገብስ ደግሞ በንጽጽር እየበለጠ ውሃ ይፈልጋል። ድንች በተቃራኒው ባነሰ ጊዜና የውሃ መጠን ይመረታል ይላሉ በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የገንዘብ ድጋፍ በኮንሰርን ኢትዮጵያ አማካኝነት በተጀመረው የድንች ዘር የማለማመድ ፕሮግራም በመሳተፍም ውጤቱን እየጠበቁ ነው። የተሻለ ጥቅም እንደሚያገኙም ተስፋ አድርገዋል። ድንቹ በጣም ጥቅም አለው። በገበያም ቢሸጥም ብዙ ዋጋ አለው። ገብስ አንድ ኬሻ ሁለት ኬሻ ቢወጣው ሁለት ሶስት ኩንታል ቢወጣ ድንች እላይ ይሸጣል። እዚህ ድንች ማምረት የበለጠ ገንዘብን ለማግኘት ሸጦ ማለት ነው። ለቤተሰብ የሚሆን ገንዘብ ለማግኘት ያዋጣል ያዋጣል ነው፣ በደንብ ያዋጣል። አቶ ሁሴን የሚኖሩበት አካባቢ ለዝናብ እጥረት የሚጋለጥ በድርቅም የሚጠቃ መሆኑ ከተለመደው አካሄድ ወጣ ማለትን አማራጭ መፈለገን የግድ ይላል። ድንች በአካባቢው በብቸኛነት ከሚዘራው ገብስ የሚሻልባቸው መንገዶች ግልጽ መሆናቸውን የለጋንቡ ወረዳ አስተዳዳሪ አህመድ ጋሎ ይናገራሉ። ገብስ ማለት ዓመታዊ ሰብል ነው። ዓመታዊ ሰብል ከመሆኑ ጋር ደግሞ ተያይዞ በአንድ ሄክታር ዓመታዊ ነው ሲሉ ዓመታዊ ነው ምድ ከዓመት አንድ ብልጓን ብቻ ጊዜ ጠብቀን ነው ምንዘራት ድንቹ አካባቢ ላይ ደግሞ ትልቅ ቀንሚ ውስጥ እስከ መቶ አስር ቀን አካባቢ ላይ ነው እና የሚዘራው በዓመት ሁለት ጊዜ ማምረት እንችላለን። ስለዚህ በወራት የተከፋፈለ ይሆናል። ሁለተኛ ገብስ ምርት አማነቱ በሄክታር አርሰ አምስት ኩንታል ስድስት ኩንታል ነው የሚያገኘው። አርሶ አደራችን ግን አሁን ባለ ድንች ምርት አማነት እስከ 450 ኩንታል ፐር ሄክታር እስከ 500 እየተመረተ ነው። ያ ማለት የመሬት ምርት አማነቱን ጨመረ ማለት ነው። ሁለተኛ ድንች ገበያማ አካባቢ ላይ ቢሆን፣ ለኛ በጣም ጥሩ ነው። አርሶ አደሩ ከቀለው አርፎ ወይ ገበያ ምር የግብርና ትራንስፎርም ማድረግ ይችላል ማለት ነው። መሸጋገር ይችላል ይችላል። ይሄን ደግሞ አማራጮች አሉ። ለኛ ለደሴ ቅርቡ ነው። አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ ድንችን ለማለማመዱ ለዚህ ፕሮጀክት እስካሁን የ13 ሚሊዮን ብር ድጋፍ ማድረጉ ተገልጿል። በአዲስ አበባው የዩናይትድ ስቴትስ ኤምባሲ ሁለተኛ ሰው የሆኑት ፒተር ብሮማን ዛሬ የፕሮጀክቱን እንቅስቃሴ ጎብኝተዋል። የድርቅን አደጋ ለመቋቋም አቅምን ማሳደግ፣ አማራጮችን ማስፋት እንደሚገባ አብራርተዋል። One of the key things to remember, even in times of drought, is that resilience is what gets you through drought. ማስታወስ ካለብን ቁልፍ ነገሮች አንዱ በድርቅ ጊዜ እንኳ ችግሩን እንድናልፍ የሚያደርገን የመቋቋም አቅምን ማሳደግ እንደሆነ ነው። እዚህ አካባቢ የድርቅ ምልክት የለም፣ የበልግ ዝናብም ጥሩ ነው። ይህ ግን በሁሉም የአገሪቱ አካባቢዎች ተመሳሳይ አይደለም። በዚህ ዓመት የበልግ ዝናብ ጥሩ እንደሚሆን፣ የክረምቱም ዝናብ ጥሩ እንደሚሆን ተስፋ የምናደርግ ቢሆንም ባለፈው ዓመት ግን የበልጉና የክረምቱ ዝናብ በበርካታ ደጋማ አካባቢዎችና በተወሰኑ ቆላማ አካባቢዎች አልመጣም። እናም የመቋቋምን ብቃት ማሳደጉ ከዚህ ፕሮጀክት አንጻር ሲታይ ሊከሰቱ የሚችሉ በኤልኒኞ የሚመጣውን ድርቅ የመሳሰሉ ችግሮችን ሊያሳልፉን የሚችሉ የተለያዩ መንገዶች እንዲኖሩን ማድረግ ነው። ሰዎች ራሳቸው ለቤተሰቦቻቸውና ምርቶቻቸውን ለሚልኩባቸው ገበያዎች ከማቅረብ አንጻር የበለጡ አማራጮች እንዲኖሩ ማድረግ። ፕሮጀክቱ አበረታች ውጤት እየታየበት መሆኑን የኮንሰርን ኢትዮጵያ የሥራ ኃላፊዎች አስረድተዋል። በዚህ ርዕስ ላይ ሰፋ ያለ ዘገባ እየመለሳለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከደሴ አድማጮች፣ በቀጣዩ ርዕስ ወዲህ ወደ ወዲህ ወደ ዩናይትድ ስቴትስ እንመጣለን። የአየር ንብረት ለውጥ የሚያስከትለውን ጉዳት ለመቆጣጠር የሚያስችል ታሪካዊ ሰነድ የዓለም መሪዎች ዛሬ ኒውዮርክ ላይ እየፈረሙ ነው። ከ60 በላይ ፕሬዚደንቶችና ጠቅላይ ሚኒስትሮች እንዲሁም በርካታ ሌሎች ከ130 ሀገሮች የተሰበሰቡ ከፍተኛ የመንግሥት ባለሥልጣናት ኒውዮርክ የተገኙት ባለፈው ታኅሳስ በተደረሰው የአየር ንብረት ለውጥ ስምምነት ላይ ፊርማዎቻቸውን ለማኖር ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሰነዱ ላይ ፊርማቸውን ከማኖራቸው በፊት ባደረጉት ንግግር ስምምነቱ እጅግ ኃያል መሆኑን ተናግረዋል። ዩናይትድ ስቴትስ ስምምነቱን ለመፈረም ስትጠብቅ መቆየቷን የተናገሩት ኬሪ ዓለም አቀፍ አጋሮቻቸውም የሀገራቸውን ፈለግ እንዲከተሉ አሳስበዋል። የተባበሩት መንግሥታት ድርጅት ዋና ጸሐፊ ባን ኪሙን በበኩላቸው አቅጣጫ ቀያሪ ሲሉ አሞካሽተውታል። ስምምነቱን ከተለያዩ ምንጮች የደረሱን ዘገባዎች ሰለሞን አባተ እንደሚከተለው አዘጋጅቶታል። የፓሲፊኳን የደሴት መንግሥት ፊጂን ዊንስተን ተብሎ የተሰየመ እጅግ የከበደ ማዕበል ከመታት ገና ሁለት ወር አልደፈነም። በዚያ አደጋ የአርባ አራት ሰው ሕይወት ጠፍቷል። ከአንድ ቢሊዮን ዶላር የሚበልጥ ግምት ያለው ንብረት ወድሟል። ዊንስተንን የመሳሰሉ የበረቱ የአየር ሁኔታ መገለጫዎች እየበዙና ድግግሞሻቸው እየተቀራረበ መጥቷል። ይህ ምን ማለት እንደሆነ እኮ ሁላችንንም ሊያስፈራን ይገባል። ለእኛ ለራሳችን ብቻ ሳይሆን ለመጪ ትውልዶችም ነው የምንሰጋው። የፊጂ ጠቅላይ ሚኒስትር ዮሳያ ባይኒማራማ ናቸው ይህንን ብርቱ መልእክት የሚያስተላልፉት። በአየር ንብረት ለውጥ ጉዳይ ላይ መንግሥታት አንዳች ጠንካራ እርምጃ እንዲወስዱ የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን ሲጎተጉቱ ዓመታት ተቈጥረዋል። That is the only way which we can save this ይህችን አንዷንና ብቸኛ ዓለማችንን መሬትን ከጥፋት ማዳን የምንችለው በዚያ እርምጃ ብቻ ነው። የዓለም የሙቀት መጠን እስከያዝነው ምዕተ ዓመት መጨረሻ ባለው ጊዜ አሁን ባለው ላይ ከሁለት ዲግሪ ሴልሽየስ እንዳይበልጥ ለማድረግ ያስችላል የተባለ ስምምነት ነው ባለፈው ታኅሳስ የዓለም መሪዎች ፈረንሳይ ዋና ከተማ ፓሪስ ላይ ተሰብስበው የደረሱት። ይኸው ስምምነት በተጨማሪም የዓለማችንን ግለት የሚያባብሱትን ሙቀት አማቂ ጋዞች ምርትና ልቀት ለመቀነስ የሚያስችልም ዕቅድ ነድፏል። ከእነዚያ የተግባር መስኮች መካከል የንፋስና የፀሐይን ኃይል ወደ መሳሰሉ የታዳሽ ኢነርጂ ምንጮች መዞር ይገኙባቸዋል። እናም ዛሬ ዓመታዊው የመሬት ቀን ክብረ በዓል ነው። በዚህ ዕለት ታዲያ ግዙፎቹን በካዮች ዩናይትድ ስቴትስና ቻይናን ጨምሮ ከአንድ መቶ ሰላሳ በላይ ሀገሮችን የሚወክሉት መሪዎች ኒውዮርክ ላይ ታላቁን የፓሪስ የአየር ንብረት ስምምነት እየፈረሙ ናቸው። በዩናይትድ ስቴትስ ስም ፊርማቸውን ያኖሩት የውጭ ጉዳይ ሚኒስትሯ ጃን ኬሪ ናቸው። ይህንን ዛሬ እየተፈረመ ያለ ስምምነት የሀገሮች ፓርላማዎች አጽድቀው የሕጎቻቸው አካል እንዲያደርጓቸው ባለሙያዎችና ጠቢባን እያሳሰቡ ነው። የፓሪስ ስምምነት ተግባራዊ እንዲደረግ ሁለት ቁልፍ መሰላሎችን መዝለል አለበት። የመጀመሪያው የስምምነቱ ፈራሚ ከሆኑት የመንግሥታቱ ድርጅት የአየር ንብረት ለውጥ ማዕቀፍ አካላት መካከል ቢያንስ ሃምሳ አምስቱ በፓርላማዎቻቸው ሊያጸድቁት ይገባል። ሁለተኛም እነዚህ ሀምሳ አምስቱ ወይም ከእነርሱ የበለጠ ቁጥር ያላቸው ከዓለም የአማቂ ጋዞች አመንጮች ሀምሳ አምስት ከመቶውን የሚያክሉ መሆን አለባቸው። ቻይናና ዩናይትድ ስቴትስ ብቻ ከዓለም በካይ ጋዞች ልቀት አርባ ከመቶውን ይይዛሉ። በጎው ዜና ታዲያ ሁለቱም ሀገሮች ይህ ስምምነት ፈጥኖ ተግባራዊ እንዲደረግ እየጎተጎቱ ናቸው። የስምምነቱ የተግባር ጊዜ በአውሮፓውያኑ የዘመን አቆጣጠር 2020 ማለትም ከአራት ዓመታት በኋላ ቢሆንም የሚጠበቁት ሀገሮች ሁሉ ከፈረሙ በመጪው በ2017 ዓ.ም ማለት ነው፣ ወደ ኃይል ሊገባ ይችላል እየተባለ ነው። በሌላ በኩል ደግሞ በተባበሩት መንግስታት የልማት መርሃ ግብር ዩኤንዲፒ የኦሮሞ አርብቶ አደሮች ማህበርን ለአካባቢ ጥበቃና ለምጣኔ ሀብት እድገት አስተዋጽኦ አበርክታችኋል ሲል ኢኩዌተር አዋርድ የሚባለውን ሽልማት ናይሮቢ ላይ ሰጥቷቸዋል። ሽልማቱ የተሰጣቸው ዛሬ እየተከበረ ያለውን የዓለም የመሬት ቀን በማስመልከት ነው። ዩኤንዲፒን ወክለው ሽልማቱን ለማኅበሩ መሪ ያበረከቱት ሚስተር ማይክል ባሊማ ማኅበሩ ቀጣይነት ላለው እድገትና ለአካባቢ ጥበቃ ያበረከተውን አስተዋጽኦ አድንቀዋል። ናይሮቢ ያለው ሪፖርተራችን ገልሞ ዳዊት ተጨማሪ አለው። የኦሮሚያ አርብ ተዋደሮች ማህበር የ2016 የኢኳቶር አዋርድ ሽልማት አሸናፊ ሆነ። ማህበሩ ይህንን ሽልማት ያገኘው ከተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ ሲሆን በአፍሪካ ቀንድ በአካባቢ ጥበቃና ቀጣይነት ያለውን እድገት ለአርብ ተዋደሮች በማበርከቱ ነው ተብለዋል። ከተባበሩት መንግስታት የልማት ፕሮግራም ሽልማቱን የተቀበሉት የማህበሩ መሪ ዶክተር አብዱላይ ሀጂ በጊዜው ባደረጉት ንግግር ሽልማቱን ማሸነፍ የቻልነው የኦሮሞ ባህል ለአካባቢ ጥበቃ ልዩ ትኩረት ስለሚሰጥ ነው ብለዋል። ማህበሩ ሽልማቱን ማሸነፎ የተነገረው በፓሪሱ የከባቢ አየር ለውጥ ጉባኤ ላይ ሲሆን ሽልማቱ ዛሬ የተሰጠው እንደ ኤሮፕያን አቆጣጠር ከ1970 ጀምሮ ሲከበር የቆየውን ወርልድ ኤርስ ዴይን ምክንያት በማድረግ ነው። የኢኳቶር አዋርድ ሽልማት በአካባቢ ጥበቃና ቀጣይነት ያለውን እድገት ላበረከቱ ማህበራት የሚሰጥ ልዩ ሽልማት ሲሆን የኦሮሚያ አርብቶ አደሮች ማህበርም በአራት አፍሪካ ቀንድ ሀገራት ማለትም በኬንያ፣ በኢትዮጵያ፣ በጅቡቲና በታንዛኒያ ውስጥ አርብቶ አደሮችን ተጠቃሚ የሚያደርግ ብዙ የአካባቢ ጥበቃ ስራን በመስራቱ ሽልማቱን ማሸነፍ ችሏል። በኬንያ መዲና ናይሮቢ ሽልማቱን ለማህበሩ የሰጡት የተባበሩት መንግስታት የልማት ፕሮግራም ተወካይ ሚስትር ማይክል ባሊማ የኦሮሞ አርብቶ አደሮች ማህበርን ስራ አመስግነዋል። በቅድሚያ ይህንን ሽልማት ያዘጋጁትን አካላት እንኳን ደስ አላችሁ ለማለት እፈልጋለሁ። በመቀጠልም ሽልማቱን ያሸነፉት የኦሮሚያ አርብቶ አደሮች ማኅበር አንድ ሕዝብ መሬቱንና ያለውን ሀብቱን በሙሉ መብትና በተገቢ ሁኔታ ሲያስተዳድር ለአካባቢ ጥበቃና ቀጣይነት ላለው እድገት ምን ያህል ጠቃሚ እንደሆነ በተግባር አሳይታችሁናል። ምስተር ባሌማ ጨምሮ ሲናገሩ በተለይ በሰሜን ኬንያና በደቡብ ኢትዮጵያ ያሉ አርብቶ አደሮችን ለመደገፍ የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ ከ12 ሚሊዮን ዶላር በላይ ወጪ አድርጓል። ለአሜሪካ ድምፅ ገልሞ ዳዊት ናይሮቢ። ወደ መጨረሻው የመጽሔቱ የትንታኔ ርዕስ እንሻገር። ወደ ቤንሻንጉል ይመልሰናል በትላንትናው የተቀረበ አንድ ዘገባን ተከታይ ነው የምናሰማችሁ። በትላንቱ ዘገባችን እንደተመለከተው ከአራት መቶ በላይ አርሶ አደሮችን ወክለው የክስ መጥሪያ ለመስጠት ወደ ቤንሻንጉል ጉሙዝ ክልል የሄዱት አቶ በለጠ አባት የተባሉ ነዋሪ የታሰሩበት ምክንያት በእርግጠኝነት እንደማያውቅ ነው የክልሉ የሕዝብ ግንኙነት ጉዳዮች የሚናገሩት። ይሁንና ከመሬትና ከካሳ ጥያቄ ጋር የተያያዘ ግን አይደለም ይላሉ መለስካቸው አምሀ አራት መቶ ሁለት አርሶ አደሮችን ወክለው የትምህርት ሚኒስቴርንና ና የቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ምክር ቤትን በፌዴራል ከፍተኛ ፍርድ ቤት የፍትሐ ብሔር ክስ የመሰረቱት አቶ በለጣ አባተ የታሰሩት ከቀረበው ክስ ጋር የተያያዘ እንዳልሆነ የክልሉ ኮሚኒኬሽን ጉዳዮች ኃላፊ አቶ ሀብታሙ ተስፋዬ በስልክ ለቪኦኤ ገልጸዋል። በአሶሳ ከተማ መስፋፋት ምክንያት የአርሶ አደሮች ይዞታ የነበረ መሬት ወደ ከተማው መከለኑን አቶ ሀብታሙ አረጋግጠዋል። ለአርሶ አደሮችም በተለያየ መንገድ ካሳው እንዲፈጸምላቸው ጥረት እየተደረገ ነው የሚሉት አቶ ሀብታሙ ይህን ያልተቀበሉ አርሶ አደሮች ሌላ መንገድ እንደመረጡም ተናግረዋል። የአቶ በለጠ እስር ግን ከዚህ ጉዳይ ጋር የተያያዘ አይመስለኝም የሚሉት አቶ ሀብታሙ ግን የትናንት ምሽቱን የቪኦኤ ዜና ካዳመጡ በኋላ ለማጣራት የሞከሩትን ነግረውኛል። ስለ ድምፁ ጥራት አስቀድሜ ይቅርታ ጠይቃለሁ። ይዞ ሲሄድ ግን ለብዙ ሰዎች በህይወት ችግር የለብዙ ሰዎች ሲርማ ምናምን ይዛት እንዳለ። ስለዚህ ምናልባት በህዝቡችም በዚህም ሌሎች ወንጀሎች የተፈጠሙ ከሆነ እዛ አንዱን ሊሆን የሚችልበት አጋጣሚ ሊኖር ይችላል የሚል አይነት አዝማሚያ ሰማ። ግን ፖሊሶች በኋላ ነገር እና አሁን ግን በቀጥታ በምን ጉዳይ እንደተያዙ የሚያውቁት ነገር የለም። አዎ ጋር ሳይሆን በህዝብ ስም ምናልባት ሊኖር ይሆናል ለሚል ና ጥያቄ ስለጠየቀ ሰው ተብሎ ይጠየቃል። እና ሲያጣሩ ግን የተነገሩት ምንም ነገር የለም ማለት ነው የተነገረኝ በብዙ ስም ያን ጉዳይ ኦርሞት በተካሉ በብዙ ስም ሌላ የእንስሳት ሊኖሩ ይችላሉ ና እሱ እየተጣራን የሚል ነገር። እሺ፣ በጣም ነ እስክንድር መለስካቸው አመሰግናለሁ። አድማጮች፣ አሁን የምሽቱ ምርጥ ዜማ የሚደመጥበት ነው። ታዲያ በምትኩ ወቅታዊም የሙዚቃና የሕይወት ጉዳይ የሚመለከት አሜሪካዊ ሙዚቀኛ ፕሪንስ በትናንትናው ዕለት ከዚህ ዓለም በሞት መለየቱን ተንተርሶ የተዘጋጀ ቅንብር ነው። ስለዚህ ታላቅ የሙዚቃ ሰው ሄኖክ ሰማእግዜር የአሜሪካ ድምፅን ዘገባ ይዞ ቀርቧል። በሚኒያፖሊስ ሚኔሶታ የተወለደው ፕሪንስ ሮጀርስ ኔልሰን በአሜሪካ ሙዚቃ ዜማዎችን በመድረስ በማዜም የሙዚቃ መሳሪያዎችንም በመጫወት በርካታ ቅኝቶችን በአንድ ያመጣ ጃዝ፣ አርንቢ፣ ፋንክ፣ ፖፕ እና ዲስኮም ሳይቀር በማዋሃድ ይታወቃል። ፕሬዚዳንት ባራክ ኦባማ በትናንትናው ዕለት ዜናው እንደ ሰሙ ባወጡት መግለጫ ዛሬ ዓለማችን አንድ ታላቅ የፈጠራ ሰው አታለች ብለዋል። ፕሪንስ የሙዚቃ ፍቅሩ የጀመረው በልጅነቱ ነው። በሰባት ዓመቱ ነበር የመጀመሪያ ሙዚቃውን የደረሰው። በ19 ዓመቱ ደግሞ ስኬት ባይኖራቸውም በርካታ የሙዚቃ ቅጂዎችን አውጥቶ ነበር። በ197 ዓ.ም ፎዩን አወጣ። በ1977 ዓ ም ፐርፕል ሬይን የተባለውን አልበም ሲያወጣ በ20 ሚሊዮን ደግሟል። 20 ሚሊዮን ቅጂ ሲሸጥ ሥራዎቹ በአይነታቸው የተለዩ ግሩም አልበሞች መካተት ቻሉ። የፕሪንስ አለባበሱና የደመቀ የመድረክ ችሎታው እንዳለ ሆኖ ልቡ ጥሩ ሰው እንደሆነ በበጎ አድራጎት ስራዎቹ ይታያል። ለአድናቂዎቹ ልዩ ፍቅር አለው። በቃ ፕሪንስ አሪፍ ሰው ነበር። ባለፈው በዚህ መድረክ ስራ ሳቀርብ በርካታ ሰዎች ላያዩኝ አልቻሉም ነበር። ትንሽ መግቢያው ተወደደ መሰለኝ። ስለዚህ ዛሬ ዋጋውን ቀንሰን ሁላችሁም እዚህ አብራችሁ እንድትሆኑ አድርገናል። የ የአፍሪካ አሜሪካውያን የሲቪል መብት ንቅናቄ መሪ አልሻርፕተን ፕሪንስን ሲገልጹት የሙዚቃ ሰውና እንዲሁ ሰው ሲሉ ደግሞ ሰብዓዊነት የተላበሰ ነው ብለው ነው የገለጹት። ያው መቼም ሰው ሲሞት የሚያወድ ሰው ሰው ይበዛል። ፕሪንስ ግን እርዳታ ሲሰጥ እንኳ በመገናኛ ብዙኃን እንዲነገርም ሳያደርግ ነው። በሚሊዮኖች የሚቆጠሩ ሰዎች እጅግ አዝመዋል። ፕሪንስ እውነትም ልውል ነው። የሙዚቃ ልዑል ፕሪንስን ምን እንደገደለው ማጣራት እየተደረገ ነው። በሚኔሶታ ግዛት በሚገኘው የሙዚቃ ስቱዲዮና ቤቱ ነው ድንገት ያረፈው። ሰዎች አበባዎችና ሻማዎችን ይዘው ወደ መኖሪያ ቤቱ እየሄዱ ነው። ወደ ተከታዩ ቅንብር እናልፋለን። ዓመታዊ ዕለትም ያስታውሰናል የኢትዮጵያ አርበኞች የፋሽስት ኢጣሊያን ወራሪ ጦር ድል የመቱበት ሰባ አምስተኛ የአልማዝ ዮቤልዩ በዓልን በማስመልከት 29 ታላላቅ አርበኞችን የሚያስታውሱ የፖስታ ቴምብሮች እንደሚታተሙ ተገልጿል። የጥንታዊ ኢትዮጵያ ጀግኖች አርበኞች ማኅበር በዛሬው ዕለት የሰጠውን ጋዜጣዊ መግለጫ የተከታተለው መለስካቸዋማ ዝርዝሩን ይዟል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ዛሬ በጽሕፈት ቤቱ በሰጠው ጋዜጣዊ መግለጫ ላይ ባሰራጨው ጽሑፍ ይህንን ታላቅ በዓል በድምቀት ለማክበር ይበጃሉ ያላቸውን መርሃ ግብሮች ነድፎ ስራ የጀመረው ከሁለት ከ2008 ዓ.ም የመጀመሪያው ሩብ ዓመት አንስቶ እንደሆነ ያስገነዝባል። የድል በዓሉ የአልማዝ ኢዮቤልዩ ሲከበር ከመቼውም ልዩ ሆኖ እንዲታወስ የተለያዩ ዝግጅቶች ከበዓሉ ዋናው ክንውን በፊት እንደሚፈጸሙም በዝግጅቱ የሚሳተፉ መንግስታዊና መንግስታዊ ያልሆኑ ድርጅቶች ተወካዮች ተናግረዋል። በጋዜጣዊ መግለጫው ላይ የማህበሩ ፕሬዚዳንት ልጅ ዳንኤል ጆቴ መስፍን እንዳሉት በዓሉ የሚከበረው የደረሰብንን መከራ ለማሰብ ብቻ ሳይሆን የድላችንና የትግላችን አርያነት ለመላው ጭቆናን ለሚታገሉ ህዝቦች አርያነቱ አይዘነጋም በሚል እምነት ነው ብለዋል። ይህ የሚያዝያ 27 በዓል ምናከብረው ከ1928 እስከ 31 ባለው ጊዜ ውስጥ ኢትዮጵያችን ላይ የተሰነዘረው የጥፋት የእልቂት ዘመንን ለማስታወስና የነበሩትን አባት፣ እናት፣ አርበኞች፣ ልጆች፣ ወንድሞች ያደረጉትን መሰዋት ለማስታወስ ታሪካቸውን ለመዘከር ያ የጀግንነት ባህላችን ለኢትዮጵያችን ብቻ ሳይሆን ለመላው የአፍሪካ ህዝብና እንዲሁም በሌላው ዓለም ሲጨቆኑና በግቅኝ ግዛት ለነበሩት ማስታወሻም ይሆናል የሚል ብለን ስለምናምን የሰባ አምስተኛውን ዓመት በዓል ስናከብር ያንንም በማስታወስ ነው። ለአዲሱ የኢትዮጵያውያን ትውልድም ያለውን ፋይዳ እንዲህ ሲሉ ገልጸውታል። የጥንታዊ ጀግኖች አርበኞች ማህበር ያለፈውን ታሪክ እያነሳን የሶስት ሺህ ዓመት ታሪክ አለን እያለን ለማውራት ሳይሆን አዲሱ ትውልድ፣ ወጣቱ ትውልድ ኢትዮጵያ እና ኢትዮጵያውያኖች በዛን ጊዜ ምን እንደነበሩ እንዲያውቁትና እንዲገነዘቡ እያደረግን በሄድን ቁጥር ዛሬ ያገኘነውን ሰላም በበለጠ ተጠናክረው፣ በበለጠ አድምቀው ጠብቀው እንዲሄዱ ያደርጋል የሚል ሙሉ ግምትና ሙሉ እምነት አለን። ይህን ሰባ አምስተኛ ዓመት የድል በዓል ለማክበር በሚደረገው ዝግጅት ከማኅበሩ ጋር በቅርበት የሚሠራው የባህልና ቱሪዝም ሚኒስቴር ተወካይ አቶ ተፈሪ ታክሉ በበኩላቸው መያዝ የ27 ቀን ዋናው የበዓሉ ክንውን ከመካሄዱ በፊት በአዲስ አበባ የተለያዩ ስፍራዎች እንደሚካሄዱ መርሃ ግብር የወጣላቸው የአውደርኢ እና የአውደ ጥናት ዝግጅቶችን አስታውቀዋል። በተለይ በዓውደ ጥናቱ መርሃ ግብር ላይ ይቀርባሉ ተብለው የሚጠበቁ የምርምር ጽሑፎችን ይዘት በአጭሩ ጠቁመዋል። ከዚህ ከአርበኝነት ታሪክ ጋር ከነጻነት ታሪክ ተጋድሎ ታሪክ ጋር ተያያዥነት ያላቸው ጉዳዮች ምንድን ናቸው? እነኚህ ባህላዊ ሀብቶቻችን ወይንም ደግሞ ኪነ ጥበባዊ ሀብቶቻችን በነፃነት ተጋድሎ ታሪክ ላይ ምን አስተዋጽኦ ነበራቸው? የሚለው የሚታይበትና የሚቃኝበት ነው የሚሆነው ወደ አምስት የሚደርሱ የጥናት ወረቀቶች በምሁራን ይቀርባሉ። ስነ ጽሁፍ ምን ሚና ነበረው ስነ ቃል ስዕሉ ሙዚቃና ቲያትር እንዲሁም ደግሞ አጠቃላይ የቅርስ ጉዳይ አለ። ከቅርስ አደረጃጀት አጠቃቀሙ እና በአጠቃላይ የቅርስን ሁኔታ የሚመለከት ከታሪኩ ጋር ግንኙነት ያላቸው ጉዳዮች በዚህ ላይ ይነሳሉ ማለት ነው። አቶ ተፈሪ ተክሉ የልዩ ዝግጅቶቹን አላማም ዘርዝረዋል። እንደዚህ ያለው ታሪክ ከትውልድ ወደ ትውልድ መተላለፍ አለበት። ባህላችን፣ ታሪካችን ከትውልድ ወደ ትውልድ መተላለፍ አለበት ስንል እነኚህ አጋጣሚዎች የበለጠ ግንዛቤ ለህብረተሰቡ፣ ለህዝቡ በተለይም ለወጣቱ ክፍል የሚደርሱበትና የሚተላለፉበት ሁኔታዎች ወይም ደግሞ መድረኮች ናቸው፣ አጋጣሚዎች ናቸው። በባሉ ዝግጅት ከአርበኞች ማህበር ጋር በቅርበት እንደሚሰራ የተነገርለት የዮቤግ ኮሚኒኬሽን ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ አቶ ጌታቸው በለጠ ደግሞ ሌሎች ዝግጅቶችን አውስተው የተወሰኑ አርበኞችን የሚያስታውሱ ቴምብሮች ይፋ እንደሚደረጉ ገልጸዋል። እንደተባለው በመቶ ሺ የሚቆጠር ህዝብ ተፋልሟል፣ ህጻናት ሳይቀሩ የእድሜ፣ የጾታ፣ የሃይማኖት ገደብ ሳይኖር ተስግን ሁሉንም መዘከር በተቻለ ጥሩ ነገር ግን የተወሰኑትን ተመርጠው በኢትዮጵያ ፖስታ አገልግሎት ድርጅት ስድስት የመታሰቢያ ቴምብሮች ይታተማሉ። ሀያ ዘጠኝ አርበኞችና ከአርበኝነት ጋር የተያዙ ታላላቆቻችንን የሚዘክር ስድስት የመታሰቢያ ቴምብር ይፋ ይሆናል። በዚህ ጋዜጣዊ መግለጫ ላይ የተሰራጨው ጽሑፍ እንደሚለው ይህን የአልማዝ ዩቤሊው የድል በዓል በተመለከተ ላለፉት በርከት ያሉ ወራት ሲደረግ የነበረውን እንቅስቃሴ ውጤት ከመጪው ሳምንት ጀምሮ በዋና ዋና ደማቅ ዝግጅቶች የሚተገበር ይሆናል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ወደ ተከታዩ ሳምንታዊ ቅንብር ነው የምናልፈው። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐይ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ወታደሮች የተጠለፉት የኢትዮጵያ ልጆች ይገኙበታል የተባለውን የደቡብ ሱዳን ቦታ እንደ ከበቡ ታወቀ፣ ኤርትራ ውስጥ ግድያ እንደተፈጸመ ተገለጸ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የኢትዮጵያ ወታደሮች 125 የሚሆኑ ሙርሌ በተባለው የደቡብ ሱዳን ጎሳ አባላት ተጠለፉ የተባሉት ኢትዮጵያውያን ልጆች ይገኙባቸዋል የተባሉትን ጂዮርና ኮክን እንደከበቡ የጋምቤላ ክልል ፕሬዚዳንት ጋት ሉክቱት ለፋና የዜና ስርጭት ኮርፖሬሽን መናገራቸውን የካናዳ የዜና ስርጭት ኮርፖሬሽን ድረገጽ ጠቁሟል። የአውሮፓ ኅብረት የተጠለፉት ኢትዮጵያውያን ልጆች አሁኑኑ ወደ ቤተሰቦቻቸው እንዲመለሱ የጠለፏቸውንና የማጥቃቱን ተግባር የፈጸሙት ደግሞ ተጠያቂ መሆናቸውን ለማረጋገጥ ከደቡብ ሱዳን ባለሥልጣኖች ጋር እየተነጋገረ መሆኑን ባለፈው ረቡዕ እንዳስታወቀ የካናዳ የዜና ስርጭት ኮርፖሬሽን ድረገጽ ገልጿል። ፈረንሳይ በበኩሏ የተፈጸመውን ጥቃትና ጠለፋ ፈጽሞ ተቀባይነት የሌለው ተግባር ብለዋለች ይላል ድረገጹ። የአፍሪካ ህብረት ባለፈው ማክሰኞ ያወጣው መግለጫ ደግሞ በኢትዮጵያውያን ላይ የተፈጸመውን ጥቃት አውግዞ የወንጀለኞቹን ተግባር ለመግታት የሚወሰደውን ወታደራዊ እርምጃ እንደሚደግፍ መግለጹን ሱዳን ትሪቡን ጋዜጣ ድረገጽ ላይ የወጣው ጽሁፍ ጠቁሟል። የደቡብ ሱዳን የውጭ ጉዳይና የዓለም አቀፍ ትብብር ተጠባባቂ ሚኒስትር ፒተር ባሽር ግባንዲ በሙርሌ ጎሳዎች የተጠለፉትን ኢትዮጵያውያን ልጆችን ለማስለቀቅ የጣምራ ወታደራዊ ዝግጅት እየተደረገ ነው ማለታቸውን የሱዳን ትሪቡን ጋዜጣ ድረገጽ ጠቅሷል። ኤቢሲ ኒውስ የተባለ የአሜሪካ የዜና ስርጭት ኮርፖሬሽን ድረገጽ በበኩሉ የደቡብ ሱዳን መሪዎች በኢትዮጵያ ግዛት ላይ ለተፈጸመው ድንበር ዘለል ጥቃት ተጠያቂው ማን ነው በሚለው ጉዳይ ላይ ክስ እየተለዋወጡ መሆናቸውን ጠቁሟል። ሙርሌና ሌሎች ቡድኖች የሚኖሩበት ቦማ የደቡብ ሱዳን ክፍለ ሀገር አስተዳዳሪ ባባ ሜዳን ለጥቃቱ ተጠያቂዎች የኮብራ አንጃ አባላት ናቸው ብለዋል። ኮብራ የሙርሌና የአኟ ጎሳዎችን ያቀፈ የአማጽያን ሚሊሻ ሲሆን ከደቡብ ሱዳን መንግስት ጋር እንደ አውሮፓ አቆጣጠር በ2013 ዓ ም ከሁለት ዓመታት በፊት ማለት ነው፣ የሰላም ስምነት ፈርሞ ከብሔራዊ ሰራዊት ጋር ተዋህዷል። የኮብራውን አመፅ የመሩት ዴቪድ ያዩ ያዩ ግን የቀድሞ ወታደሮች እጅ የለበትም በማለት የቦማ ክፍለ ሀገር አስተዳዳሪን ከሰዋል ሲል ሱዳን ትሪቡን ጋዜጣ ድረገጽ ላይ የወጣው ጽሁፍ ገልጿል። የጋርዲያን ጋዜጣ ድረገጽ በጋምቤላ ስለተፈጸመው ፍጅት ባወጣው ጽሁፍ ቦል ቾል የተባለ የ26 ዓመት ዕድሜ ወጣት ከጥቃቱ ለማምለጥ ቢሞክርም አጥቂዎቹ ጎጆ ውስጥ እንዳለ ይዘውት እንደታገላቸውና እጁ ላይ ጉዳት እንደደረሰበት ባለቤቱን ልጆቹንና ማየት የተሳናቸው አባቱን ትቶ ለማምለጥ እንደተገደደ ተናግረዋል። ላሪና ጂኮ በተባሉት አውራጃዎች ወረራ ከተካሄደ ሁለት ቀናት በኋላ በጋምቤላ ክልል ዋና ሆስፒታል ሆኖ ሲናገር ባለቤቴና አንድ ልጄ ከሞት መትረፋቸውን አንዱ ልጄ ግን ተጠልፎ መወሰዱን ሰምቻለሁ ማለቱን ጋርዲያን ድረገጽ ጠቅሷል። የኢትዮጵያ መንግስት በገለጸው መሰረት ከደቡብ ሱዳን የገቡት አጥቂዎች ነዋሪዎቹ እንቅልፍ ላይ እንዳሉ በውድቅት ከሃያ በላይ የሚሆኑ መንደሮች ላይ በከፈቱት ወረራ ከሁለት መቶ በላይ የሚሆኑ ሰዎች እንዳለቁ፣ አንድ መቶ የሚሆኑ ልጆች ደግሞ እንደተጠለፉ፣ ከብቶችም እንደተዘረፉ ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። በፍጅቱ ወቅት ቆስለው በጋምቤላ ከተማ በሚገኘው ሆስፒታል ይታከሙ ከነበሩት በሰማኒያ የሚገመቱ ሰዎች ከሀምሳ በላይ ሴቶች መሆናቸውን የሆስፒታሉ ሰራተኞች ገልጸዋል። የተባበሩት መንግስታት የሕፃናት መርጃ ድርጅት በልጆች ላይ እንዲህ አይነቱን የጭካኔ ተግባር መፈጸም የሰብአዊ መብት ረገጣ እንደሆነ በመግለጽ አውግዞታል። ባለፈው ሳምንት እንዲህ አይነቱን አስከፊ ፍጅት የፈጸሙት ሞርሌ የተባሉ ጆንግሌ በተባለው ግጭት የማይለየው የደቡብ ሱዳን ክልል ያሉ አርብቶ አደሮች ናቸው ተብሎ እንደሚታመን፣ ጥቃቱ እንዲህ በተደራጀና ጭካኔ በተመላበት መልክ መካሄዱ ራሱ ደቡብ ሱዳን ውስጥ በመፈጸም ላይ ያለው የጭካኔ ተግባር ነጸብራቅ እንደሆነ ጋርዲያን ድረገጽ ዘገባ አውስቷል። ባለፈው የካቲት ወር ጋምቤላ ውስጥ ባሉት አኟክና ኑዌሮች መካከል ግጭት ተነስቶ ብዙዎች ተገድለዋል። የአካባቢው ልዩ ፖሊሶች ሳይቀሩ ጎሳ ለይተው እርስ በራሳቸው ስለተጋጩ ሁሉም ወታደራዊ ኃይሎች ለስልጠና ትምህርት ወደ አዲስ አበባ እንደ ተጠሩ የረድኤት ሰራተኞች፣ በግጭቱ የተጎዱ ሰዎችና የአካባቢው የጸጥታ ኃላፊዎች እንደ ተናገሩ ጋርዲያን ድረገጽ ላይ የወጣው ዘገባ ገልጿል። አንዳንድ ቡድኖች ልጆቹን የሚጠልፉት ሌላውን ቡድን ለማዳከም፣ ከብት እንዲጠብቁላቸው፣ በሚሊሻነት እንዲያገለግሉ ወይም ገንዘብ ለማስከፈል እንደሚጠቀሙባቸው አቶ ሃሌሉያ ሉሌ እንደገለጹ የዋሽንግተን ፖስት ጋዜጣ ድረገጽ አውስቷል። አቶ ሃሌሉያ አዲስ አበባ በሚገኘው የፀጥታ ጥናቶች ተቋም ተንታኝ ናቸው። የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ ወደ ኤርትራ ይወስደናል። በቅርቡ ኤርትራ ውስጥ ተፈጸመ የተባለውን ግድያ መሠረት በማድረግ የዋሽንግተን ፖስት ጋዜጣ ድረገጽ ያወጣው ጽሑፍ በመቶ ሺዎች የሚቆጠሩ ሰዎች ሀገሪቱን ጥለው ወጥተዋል። በቅርቡ የተፈጸመው ፍጅት ታዲያ የመሰደዳቸውን ምክንያት ያስታውሰናል ይላል። ኤርትራውያን ወጣቶች የሁለተኛ ደረጃ ትምህርታቸውን ሲጨርሱ አብዛኛውን ጊዜ ወታደራዊ አገልግሎት የሚጀምሩበት ጊዜ ነው። የግዳጅ ወታደራዊ አገልግሎት በሌላው ዓለምም አይደረግም ማለት ባይሆንም የኤርትራ ወታደራዊ አገልግሎት ሶስት ትልልቅ ችግሮች አሉበት ይላል የዋሽንግተን ፖስት ጋዜጣ ድረገጽ። አንደኛ ወታደራዊ አገልግሎት ገደብ የለውም። ሁለተኛ ከሀገር መውጣት አይችሉም። ሶስተኛ ደግሞ ክፍያው አነስተኛ ነው። በጥቁር ገበያ ሲመነዘር በወር ወደ አስር ዶላር ገደማ ይሆናል ሲል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ ያወሳል። የውጭው ዓለም ፕረስ ብዙውን ጊዜ ኤርትራ እንዲገባ ስለማይፈቀድለት የተቀረው ዓለም ብዙም ስለ ሀገሪቱ የሚሰማው ነገር የለም። ባለፈው ሳምንት ግን በወታደራዊ አገልግሎት ላይ ያሉ ወጣቶች በአስመራ በኩል ወደ ስራ ቦታ ሲወሰዱ ሁለት ከተጫኑባቸው መኪናዎች ዘለው ለማምለጥ በመሞከራቸው ወዲያውኑ እንደተተኮሰባቸው የሚገልጹ ወሬዎች ተሰምተዋል። በሌላ ቦታ ደግሞ በበለጠ የተቀናበረ የማምለጥ ሙከራ ተደረገ። አንዳንድ በወታደራዊ አገልግሎት ላይ የነበሩ ወጣቶች በአካባቢው እንደሚያልፉ አስመራ ያሉት ቤተሰቦቻቸውን ሳያሳውቁ አልቀረም። በዋና ዋና ቦታዎች ላይ እንዲጠብቋቸውና ከመኪናዎች ሲዘሉ ይዘዋቸው እንዲሄዱ ስለነገሯቸው ቤተሰቦች መንገድ ለመዝጋት አንድ የከተማ አውቶቡስ ይዘው ሄዱ። ይሁንና ወታደራዊ አገልግሎት ላይ የነበሩት ወጣቶች ከተጫኑባቸው መኪኖች ማምለጥ ሲጀምሩ በእነሱና በቤተሰቦቻቸው ላይ የጥይት ናዳ ወረደ። የሞቱትና የተገደሉት ሰዎች ብዛት በውል ለማወቅ አልተቻለም። የሚሰሙ ወሬዎች ግን ከአራት እስከ ሀያ ዘጠኝ ያደርሷቸዋል። የኤርትራ የማስታወቂያ ሚኒስትር በትዊተር ባወጡት መግለጫ ሁለት በወታደራዊ አገልግሎት ላይ የነበሩ ወጣቶች ከጭነት መኪና እንደወደቁ አድርገው በማቅረብ መግለጻቸው አልቀረም ሲል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ጽሑፉ አያይዞም ይህ ወሬ እውነት ከሆነ ኤርትራ ውስጥ ያለው አስከፊ የወታደራዊ አገልግሎት ይዘትና የግዴታ ስራ ምን እንደሚመስል ፍንጭ ይሰጣል ይላል። የተባበሩት መንግስታት ድርጅት እንደሚለው በየወሩ በአምስት ሺህ የሚገመቱ ኤርትራውያን ከሀገር ይሰደዳሉ። ዎል ስትሪት ጆርናል የተባለው ጋዜጣ ኤርትራን ከዓለም በፍጥነት ባዶ እየቀሩ በመሄድ ላይ ካሉት ሀገሮች አንዷ ሲል ጠቅሷታል። ከሚሰደዱት አብዛኞቹ ወጣቶች ናቸው ይላል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች ስንገናኝ በደህና ቆዩ። አሁን እሰጥ አገባ ሳምንታዊው የእሰጥ አገባ ፕሮግራም ሰሞንኛ አነጋጋሪ ጉዳዮችን ተንተርሶ በወቅታዊ የኢትዮጵያ ፖለቲካ ጭብጦችና ጥያቄዎች ላይ ትኩረት ያደረገ ተከታታይ ክርክር ሁለተኛ ክፍል ነው ይዞ የቀረበው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እና አሉላ የክርክሩን ጭብጦች ምንነትና እንግዶችን ብታስታውሰ አመሰግናለሁ ሰለሞን። የተቃዋሚውን የሰማያዊ ፓርቲ ሰሞንኛ ይዞታትን ተርሶ የተቃዋሚ ድምጾች በዲሞክራሲ ግንባታ ያላቸው ሚና የዛሬ ፈተናና እድሎቻቸውን ይመለከታል። ተከራካሪዎች ተክለ ሚካኤል አበበና ዳዊት አጎናፍር ናቸው። ሳምንት የተነሳ አንድ ነጥብ ነው መለስ ብለን የምናስታውሰው በፖለቲካው ጎራ የተሰለፉት ተቃዋሚዎች ስልጣን ላይ ያለ ኃይል እንቅፋት የሚፈጥርባቸው ሁኔታዎች የሚያዳግቷቸውን ያህል በበኩላቸውም ተጠያቂነት ሊኖራቸው ይገባልና የፖለቲካ ሂደት ውስጥ በነሱም ዘንድ እንዲመጣ የሚፈልጉትን ለውጥ በራሳቸውም ማሳየት አለባቸው ከሚለው እምነት አንጻር በተጓዳኙ ደግሞ ገና ጠንከር ብለው መውጣት ሲጀምሩ አደናቃፊው መብዛቱ ያን ሚዛን ጠብቆ የሚነሱ ጥያቄዎችን እንዲመለከቱ ይጋብዛልና በቅርቡ ከሚታዩት ሁኔታዎች ጋር አዛምዳችሁ አሁን በተቃውሞ ጎራ ከተሰለፉት በእንቅስቃሴያቸው ጎልተው ከሚታዩት ተቃዋሚ ድርጅቶች አንዱ ሰማያዊ ፓርቲ የውስጥ የሚመስል ፈተናዎች የገጠሙት ይመስላል። በዜና እንደተመለከት ነው፣ የችግሩን ምንነት ከዜና ባሻገር መመርመር ይጠይቃል። አሁን ባለው ሁኔታ ግን ምን ትረዳላችሁ? ሰማያዊ ፓርቲ ውስጥ መታዩትን ፈተና እስከ ገባችሁ እስከ ተረዳችሁት ድረስ ምንድን ነው እየተካሄደ ያለው? ምን አይነት ሁኔታ ሊፈጠር ይችላል የሚል ግምት አላችሁ? ተክሌ ሰማያዊ ውስጥ የተፈጠረው ችግር አሉላ ሙሉ መረጃውም የለንም ግን ስመለከተው ቅድም የገለጽኩልህ በተወሰነ መልኩ የኢትዮጵያ ውስጥ ማበብ የሚገባውን የተቃዋሚ ፓርቲ ባህል ከላይ ከላዩ በእንጭጩ በመቀጨቱ ምክንያት የተፈጠረ ችግር ነው ባይ ነኝ። በተለይ ገዢው ፓርቲ ኢህአዴግ ማለት ነው፣ በየጊዜው ተቃዋሚዎች ብቅ ሲሉ አናት አናታቸውን ስለሚመቱ በቋሚነት ለአስር አመት ለሀያ አመት ዳበረ አደገ የምትለው ወጥ የሆነ የተቃውሞ ፓርቲ ወይም ድርጅት አልተፈጠረም። ለምሳሌ ብንመለከት የዛሬ አስራ አንድ አመት አካባቢ ቅንጅት ጥሩ ሄዶ ነበረ። ያው አጨራረሱን የምትመለከተው ነው። ከዛ በኋላ እንደገና እንደ አዲስ ነው አንድነት የመጣው። እንደገና አንድነትም ማደግ ሲጀምር ሊቀመንበሩ ብርቱካን ሚደቅሳ ታሰረች። እንደገና ደግሞ የእሱ መታሰር ተከትሎ ችግር ተፈጠረ። ሰማያዊ ፓርቲ ከዛ ውስጥ በቀለ ከላይ ከላዩ መሪዎቻቸው ሲታሰሩ፣ ሲመቱ እንደ አዲስ ስለሚጀምር አዳዲስ ወጣቶች ናቸው ሰማያ ውስጥ ያሉት። የእውቀት ውስንነት፣ የሪሶርስ ውስንነት አለ። የሚያስፈልጓቸው ነገሮች ውስን መሆን እያልከን ነው። ኤግዛክት፣ ትክክል፣ ትክክል። እሱ እሱ ነገር ስለሌለ ከዛ የመነጨ ይመስለኛል። በእንጭጩ ስለሚመቱ እና የግልጽ ነው። ምንም የሚያጨቃጭቅ አይደለም። አብዛኛው ተጠያቂነት ያንበሳውን ድርሻ የሚይዘው የገዢው ፓርቲ ነው፣ ስርዓት ነው። እንዲያድጉ አይፈለግም። ተቃዋሚዎች እንደ ፖሊሲ ማለት ነው። ቋንቋቸውን ብትመለከት ይህን ኃይለማርያም ደሳለኝ የመንግስት ባለስልጣናቱን አጠቃላይ ቋንቋ ብትመለከት፣ ሰማያዊ ፓርቲና ግንቦት ሰባትን የሚያዩበት አይን አንድ አይነት ነው። ምክር ቤት ተመዝግበው ፈቃድ ሰጥተዋቸው እየተንቀሳቀሱ የሚጠቀሙበት ቋንቋ ስትመለከተው፣ በጣም ጠንካራ ሀይለኛ ወንጀለኞች የሚያደርግና የሻእቢያና የግንቦት ሰባት ተላላኪዎች ቀድና ምን የሚሏቸው ና ይህን ስትመለከተው እኔ እንደውም ልጆቹ በጣም ጥሩ ብዙ ጥረት አድርገዋል ሞክረዋል ግን ደግሞ አንዳንዴ ከቆጥራቸው በላይ ይሆናል። በዚህ መልኩ ነው እመለከተው። አሉላ መልካም። ዳዊት ስንጀምር እንደጠቀስከው አንተም አሉላ እንግዲህ በውጭ ሀገር የምንኖር ኢትዮጵያውያን ማንነታችን ከየት ናችሁ ስንባል እንኳን ከኢትዮጵያ ነው እና የኢትዮጵያ ችግር ላይ በየፊናው የዕለት ተዕለት ተሳትፏችን በጣም ትልቅ ነው። በዛው መጠን ደግሞ አንዳንድ ጊዜ የምናደርገው ተሳትፎ አፍራሽ ሆኖ ሲታይ አይቻለሁም። እዚህ ለምናደርገው ኢትዮጵያ ውስጥ ሀገር በቀል ሆነው ለሚቋቋሙ ፓርቲዎች የምናደርገው ድጋፍ ካልተመጣጠነ ጫና ጋር አብሮ ሲሄድ ይታያል። አንዳንድ ጊዜ እኛ ከአንዱ ቡድን ጋር በመወገን ድርጅቶች የራሳቸውን ችግር በራሳቸው እንዳይወጡ፣ የድርጅቶች አቅም እንዳይጎለብት፣ መሪዎች መሪ ሆነው እንዲታዩ አቅማቸውን እንዲያጎለብቱ ሳይሆን እዚህ እኛ ሳይድ በመውሰድ የመሪውን ጉልበት መቀነስ ሚና እየተጫወትን ይመስለኛል። ለማፍረስ ብለን የምናደርገው አይመስለኝም። ነገር ግን ይሄ ተገቢ ያልሆነ ጫና ፓርቲዎች እዛ እንዲከፋፈሉና የእነሱን ደግሞ ውድቀት የሚፈልጉ አካሎች ክፍተት ተፈጥረው ገብተው ሲያፈርሷቸው አይተናል። ይሄንንም ወንድሜ እንደጠቀሰው አንድነት፣ አሁን ደግሞ በሰማያዊ እየተደረገ የምናየው ነገር ያን ይመስላል። መሪዎች ሊሳሳቱ ይችላሉ። ማንም መልአክ ከሰማይ ወርዶ አይመራንም። ነገር ግን ስህተቶችን ትናንሽ ምስቴፖችን ይቅርታ እንግሊዝኛ ተናገርኩት። በማጉላት መሪዎችን ለማውረድ እና አገዛዙም እየፈጠረ ያለውን በሰው አእምሮ በፕሮፓጋንዳ መልክ መሪ የላቸውም፣ እኛ ከሄድን አገር ይፈርሳል፣ እኛ ከሄድን ወዮላችሁ ለሚሉት እና ለሚያቀርቡት ክርክር እንደ ኤቪደንስ እያደረጉ ያቀርባቸዋል። እና ከዚህ ያለን ኢትዮጵያውያን የምናደርገው ያልተመጣጠነ ጫና ያንን ነገር እያባባሰ ነው ብዬ እከራከራለሁ። መልካም ዳዊት፣ አንድ ደረጃ ቀደም ብለዋል። ተክሌ፣ ወደ አንተ ልመጣ ነው። ተቃዋሚዎች ዛሬ ያሉበትን መርምራችሁ ዛሬ በሰማያዊ የተፈጠረውን ሁኔታ ተንተርሶ፣ ይልቁንም ደግሞ የሚጠበቀውንና ሊኖር የሚገባው አብረው ተዛምዶ የሚነሱ ጭብጦች ማየት ላይ ነው ያላችሁት። ዳዊት ግን አንድ እርምጃ ወደፊት አሸጋግሮ ቀጣዩን ጥያቄ አንስተዋል። ና ተክሌ፣ አንተስ ምን ትላለህ? ተቃዋሚዎችን ለመርዳት በኢትዮጵያ ውስጥ ዲሞክራሲ እንዲጎለብት እና የዲሞክራሲያዊ ስርዓት እንዲገነባ በውጭ የሚኖሩ ዜጎች ምን አይነት ድርሻ ሊኖራቸው ይገባል የሚለው ላይ ታስቦም ባይሆን አልብታዊ ተጽዕኖ እያሳደረ ነው ነው የሚለው ዳዊት። ምን ትላለህ ተክሌ? የተወሰነ ተጽዕኖ ይኖረዋል። የተወሰነው ናቹራል ነው ማለት የተፈጥሮ ነው፣ ምንም ማድረግ አንችልም። ምክንያቱም በተወሰነ መልኩም የፖለቲካ ስራ በውጭ ያሉ ድርጅቶችም ሲሰሩ የመጽዋት አይደለም፣ የበጎ አድራጎት ስራም አይደለም የሀገር ጉዳይ ብለው ነው እና የተወሰነ ድምፅ እንዲኖራቸው ሊፈልጉ ይችላሉ። ኦፍኮርስ መጥተው ሲንቀሳቀሱም ልዝም ብለን ተቀብለን ምል የተወሰነ ገንዘብም ሞራልም የተለያየ ነገር ከሰጠናቸው በተወሰነ መልኩ ድምጻቸው እንዲሰማ ልንፈልግ እንችላለን። ያ የግድ አሉታዊ ነው ለማለት ይከብዳል። እኔ በዚህ ረገድ ቅድም ያልኩ ድርጅቶቹ አድገው እንዲበስሉ ዕድል ስላልተሰጣቸው አንዳንድ ፖሊሲዎች አንድ ድርጅት ሰማያዊ ፓርቲ ምስር ለምሳሌ ምንድን ነው ፖሊሲው በውጭ ያሉ ኢትዮጵያውያን ሚና የት ድረስ ነው? አንድ ጊዜ እንደውም በውጭ ያለ ኢትዮጵያዊ የሰማያዊ ፓርቲ አባል መሆን አይችልም የሚል ነገር ሰምቼ በጣም ብዙ ተጨቃጭቄ ብዙ ብዙ ክርክር ውስጥ ከአመራሩ አካላትም ጋር ገብቻ አለሁኝ። ምክንያቱም ይሄ ህገ መንግስቱንም የሚጥስ ነው። አንድ ኢትዮጵያዊ ኢትዮጵያ እስከሆነ ድረስ በፖለቲካ ፓርቲ ድርጅት ውስጥ አባል ሆኖ መሳተፍ ይችላል። መከልከል አይቻልም እና ግልጽ የሆነ ፖሊሲ የላቸውም ድርጅቶቹ። እንዳልኩ በአመት፣ በሁለት አመት፣ በሶስት አመቱ አቶ መለስም ከዚህ በፊት በህይወት እያሉ ተናግረዋል። ሲያድጉ እየጠበቅን የሆነ ጣታቸውን እንቆርጣለን ምናምን ያሉበት ሁኔታ አለ። ያ ስለሚደረግ የበሰለ ፖሊሲ እንዴት ነው ከውጭ ያሉ ኢትዮጵያውያን ጋር ግንኙነታችን መመስረት ያለበት የሚለውን ስላላወጡት አንዳንድ ጊዜ የተዛባ ግንኙነት እንመለከታለን። ትክክል ነው ዳዊት ያለው። ለምሳሌ የዛሬ አሚን ሁለት ዓመት አካባቢ መሰለኝ የአንድነትን ስትመለከተው ወር ዓመት ከምናምን ኢንጂነር አቶ ግዛቸው ሽፈራው የወረዱበት ሁኔታ አሁን አግባብ አይደለም። ከዚህ ከውጭ የነበሩ ኃይሎች በተወሰነ መልኩ አግባብ ያልሆነ ጣልቃ ገብነት አሳይተዋል። በተወሰነ መልኩ እስማማለሁ። ግን ደግሞ አሉታዊ ነው ሁልጊዜ በውጭ ያለው ኃይል የሚያደርገው ወይንም በአብዛኛው አሉታዊ ነው ለማለት ትንሽ ይከብዳል። የተወሰነ አስተዋጽኦ የገንዘብም ይሁን የማቴሪያል የቆስ እስካደረግን ድረስ በተወሰነ መልኩ ድምፅ ሊኖረን ይገባል። ስለ ሀገራችን በጣም ፈንታ ነው የምንነጋገረው የምንወስድ ነው። ስለዚህ የለም ገንዘብህን ብቻ አንጣ፣ ሌላ ምንም መናገር አትችልም የሚሉ ከሆነ ይሄ ብዙ አያራምድም። ድምፅ ከሌለኝ የለም ብዬ ነው ገንዘብ የምሰጠው። ይሄ ነው ያለኝ አስተያየት። አሉላ፣ መልካም በኢትዮጵያ ዲሞክራሲያዊ ሂደት ግንባታ የተቃዋሚ ድምፅ ሊኖረው የሚገባ ሚና፣ ፈተናዎችና እድሎች፣ የቅርቡን የሰማያዊ ፓርቲ ፈተናዎች፣ የችግሮቹ ምንነትና የሌሎች ወገኖች ተጽዕኖዎች በተከታታይ የምንመለከትበት የእናንተን ክርክር የሚከታተሉ አድማጮችም በያሉበት እንዲነጋገሩበት የሚያደርግ ተከታታይ ክርክር ነው። በያላችሁበት ተነጋገሩ። አድማጮች ጻፉልን። ሳምንት እንመለሳለን። ደህና እደሩ።